የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ እየተባባሰ መጥቷል ያለው ግጭት በአፋጣኝ መፍትሄ እንዲሰጠው ጠይቋል። በክልል ውስጥ ያለው ችግር በሰላማዊ መንገድ እንዲፈታም ጠይቋል። ድርድር ዋነኛ መፍትሄ ነው ሲልም አሳስቧል። የአማራ ብሔራዊ ንቅናቄ አብንም በበኩሉ የኦሮሞ ሕዝብ በኦሮሚያ ክልል ውስጥ በአማራ ብሔር ተወላጆች ላይ የሚፈጸመውን ጭፍጨፋ መቃወም እንደሚገባው አሳስበዋል። የዚህን ዘገባ ዝርዝር ያሰናዳው ናኮር መልካ ነው እንደሚከተለው ያቀርበዋል። የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ እየተባባሰ መጥቷል ያለውን ግጭት በተመለከተ ከትናንት በስቲያ ሐምሌ 25 2014 ዓ ምት ባወጣው መግለጫ እየተባባሰ የመጣው ግጭት ጥበብ በተሞላበት መልኩ መፍትሄ ማግኘት አለበት ብሏል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመችው መግለጫው በምን ምክንያት እንደወጣ ሲያብራሩ ዋን ኦሮሚያ ከስፍትታ አጅሩ ወራነት ዴማጅራ ወራን ዴማጅሩ ኩንሞ ወጎታ በኦሮሚያ ውስጥ ጦርነት እየተካሄደ ሲሆን አሁንም እልባት አላገኘም። አሁን እየተደረገ ያለውን ጦርነት ለየት የሚያደርገው የሀገሪቱ ህገ መንግስት ከምፈቅደው ውጭ ከጎረቤት ክልሎችም ወደ ኦሮሚያ ኃይሎች እየተጋበዙ ነው። የኦሮሚያና አማራ ክልሎች መንግስታት ርዕሳነ መስተዳድሮች ሽምቅ ተዋጊዎችን ኦነግ ሸኔን ከኦሮሚያ ማስወገድ የሚል የጋራ መግለጫ አውጥተዋል ያለው የኦነግ መግለጫ፣ ይህ ደግሞ ቅሬታ እንደፈጠረባቸው አያይዘው አስፈረዋል። ኦነግ ከታጠቀው ቡድን ጋራ ምንም ግንኙነት እንደሌለው ከዚህ ቀደም ማስታወቁን አስታውሰን አሁን ደግሞ ታጣቂው ቡድን በተለያዩ የሰብአዊ መብቶች ጥሰቶች እየተወቀሰ ከመሆኑ ጋር ተያይዞ ከኦሮሚያ ክልል ይውጣ መባሉ ለምን ቅሬታ አፈጠረባችሁ በሚል ለተጠየቁት አቶ ለሚ ሎሊ ከን የሚገገፈሙ ናኖ ኦሮሚያ ሎል ኩኒስ ከን የሚገገፈሙ ጦርነቱ የሚካሄደው በኦሮሚያ መሬት ላይ በመሆኑ የኦሮሚያ ሕዝብ በጦርነቱ የሚገደል የሚፈናቀልና ቤት ንብረታቸውን የሚያጡበት በመሆኑ የኦሮሚያ ሕዝብ ጉዳይ በአጠቃላይ የአገሪቱ ጉዳይ የኦሮሞ ነጻነት ግንባርን ይመለከታል። እናም በጦርነት የሚፈታ ችግር አላየንም። አቶ ለሚያያይዘው ግጭቱን ለማስቆም መንግስት ከታጣቂዎቹ ጋር በድርድር እንዲፈታ ጠይቀዋል። ረኮን ረኮ ሲያሳ መሌ ረኮ ችግሩን የፖለቲካ ድርድር ነው የሚፈታው። ሁሉም አካላት ለመፍትሄው መደራደር አለባቸው። እስካሁን የደረሰው ጥፋትም በገለልተኛ አካል መጣራት አለበት። በሌላ በኩል ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜ በሚያወጡት መግለጫዎች የታጠቁ ቡድን በሰላማዊ ዜጎች ላይ ከፍተኛ ጥቃት እያደረሰ መሆኑን በመግለጽ እርምጃ እየወሰዱ መሆኑን ሲናገሩ ይሰማል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል ሲሉ ባወጡት መግለጫ ለግድያው ሸኔን ተጠያቂ አድርገዋል። ሰኞ ከአዲስ አበባ 400 ኪሎ ሜትር ላይ በምትገኘው ቄለም ወለጋ ዞን በሚገኙ ሁለት መንደሮች ውስጥ ጥቃት መፈጸሙን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ አክሎም ተደጋጋሚ ጥቃት በተፈጸመበት የኦሮሚያ ክልል መንግስት ተጨማሪ ኃይል እንዲልክ ጠይቋል። ኦነግ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ንብረት የሆኑት የጦር ተሽከርካሪዎች ግዙፍ የጦር መሳሪያና ሰራዊቶችን ጭነው ከአማራ ክልል በተለያዩ አቅጣጫ ወደ ኦሮሚያ ገብተዋል ሲል ወንጅሏል። በዚህ ዙሪያ ከኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዳሳ ከኦሮሚያ የኦሮሚያ ጸጥታና አስተዳደር ምክትል ኃላፊ ኮሎኔል አበበ ገረሱ እንዲሁም ከኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ከአማራ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ግዛቸው ሙሉነህ እንዲሁም ከፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ እንዲሁም ከምክትሎቻቸው ከሰኞ ጀምሮ በስልክ ምላሽ ለማግኘት ያደረግነው ጥረት ሳይሳካልን ቀርቷል። አቶ ለሚገመቹ በአማራ ክልል መደበኛና መደበኛ ያልሆኑ ኃይሎችም ወደ ኦሮሚያ ተጋብዘዋል። ይህም ስለመሆኑ በየስፍራው ካሉ አደረጃጀቶቻችን ለማወቅ ችለናል ሲሉ አብረው ወራርተዋል ኢንጣሌ አማራ አርማንዱራ ከን ፋኖ ጀጠመኒ ሶቹዋቱረን ሚሊሻ አማራ ኡምና አዳ አማራ ፋኖ ተብለው የሚንቀሳቀሱ የአማራ ጽንፈኞች የአማራ ሚሊሻዎችና የአማራ ልዩ ኃይል አባላት በኪረሙና ሆሮ ሌሎችም ቦታዎች ገብተው በህዝብ ላይ ጉዳት ሲያደርሱ ነበር። አሁንም ሌላ ጉዳት ለማድረስ በመንግስት መገናኛ ብዙሀን ጦርነት አውጀዋል። በህገ መንግስቱ ላይ እንደሰፈረው ክልሎች የራሳቸውን ሰላም ማስከበር እየቻሉ ከጎረቤት ሁላ እየተጋበዙ ነው ከአማራ ክልል ኃይል እየገባ ስለመሆኑ ደግሞ ያወቅ ነው ህዝቡ ውስጥ ካሉ የኦነግ አደረጃጀት አባላት፣ እንዲሁም ከህዝቡ ነው። መቼና የት ነው የተጋበዙት እንዲሁም ማን ነው የጋበዛቸው ብለን ለጠየቅናቸውም አቶ ለሚ መልሰዋል። ስትለፊቱ ስትሞ የትኛውን ኃይል ቤት አሰማራ አለው የሚለውን መንግስትን ነው መጠየቅ ያለባቸው። በዚህ ዙሪያ ኢመደበኛ ሆነው በአማራ ክልል ውስጥ እንደሚንቀሳቀሱ ከሚነገርላቸው ፋኖ የተባሉ የአማራ ወጣት ቡድንም ሆነ ሚሊሻዎችና ልዩ ኃይሎችን ወደ ኦሮሚያ ክልል መግባት በተመለከተ ኦነግ ለሚያቀርበው ክስ ከአማራ ክልል መንግስት ኮሚኒኬሽን በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ኦነግ የአማራ ክልል ኃይሎች ወደ ኦሮሚያ ገብተዋል በማለት ላቀረበው ውንጀላ የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር በለጠ ሞላ ተከታዩ ምላሽ ሰጥተዋል በኦሮሞ የፖለቲካ አሰላለፎች መካከል ያለን የፖለቲካ ሽኩቻ ወደዚህ ገፍቶ በማምጣት ያልተደረገ እና ያልተባለ እንደተደረገ እንደተባለ የሚወሰደው ተገቢ አይደለም። በመሰረቱ ጥሩ አይደለም። ፖለቲካልም አይደለም። ፎርዛት ማሰር ይሄ ፖለቲካል አይደለም። ይሄ ሌላ ሌላ ስም የሚሰጠው ካልሆነ በቀር ፖለቲካል አይደለም። ከአማራ ክልል የተንቀሳቀሰ የታጠቀ ኃይል የለም፣ አልገባም፣ እንዲገባም አንፈልግም። በመሰረቱ ይሄ ችግር እንዲፈታ ቀዳሚ ሚናውን መውሰድ ያለበት የኦሮሞ ክልል መንግስት እንደሆነ የኦሮሞ ሊቅ እንደሆነ ነው የምናም ነው። የፌዴራል መንግስቱ ቀዳሚ መፍትሄውን መውለድ እንዳለበት ነው የምናም ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ ተጨማሪ የመንግስት ጸጥታ ኃይሎች በርካታ ሰዎች የሚገደሉባቸው አካባቢዎች ውስጥ እንዲገቡ ጥሪ በማቅረብ ዙሪያ በአካባቢዎቹ የጸጥታ ኃይሎች መጠናከር የለበትም ተብሎ በአንዳንድ የፖለቲካ ድርጅቶች ለሚነሳው ቅሬታ አስተያየት ሰጥተዋል። እንደሚታወቀው ይህ አካባቢ በተደጋጋሚ በሲቪል ሰዎች ላይ ከባድ ጥቃት የደረሰበት አካባቢ ነው። የታጠቀው ቡድንም ደግሞ አንዴ ሳይሆን በተደጋጋሚ በሲቪል ሰዎች ላይ አሰቃቂ ጥቃት የፈጸመ ስለሆነ እዛ አካባቢ የመንግስት የጸጥታ ኃይሎች ሊጠናከሩ አይገባም የሚለው ተቃውሞ ወይም አስተያየት ፈጽሞ ምክንያታዊ አይደለም። በጣም በሚፈለገው እና በሚጠበቀው መጠን የተጠናከረ የመንግስት የፌዴራልም ሆነ የክልል የሁለቱም የተቀናጀ የጸጥታ ጥበቃ መጠናከር መቻል አለበት። ስለዚህ ይህንን የሚቃወም አስተያየት ፈጽሞ ምክንያታዊ ነው ብዬ አላምንም። የአብኑ ሊቀመንበር ዶክተር በለጠ የኦሮሞ ሕዝብ በኦሮሚያ ክልል ውስጥ በአማራ ብሔር ተወላጆች ላይ የሚደርሰውን ጭፍጨፋ መቃወም አለበት ሲሉ ተናግረዋል። ኦሮሚያ ውስጥ አማራው በዚህ ደረጃ በጋድ በግልጽ ጭፍጨፋ ይፈጸምበታል የኦሮሞ ተወላጅም በዛ አካባቢ በተለያየ አካባቢ ያለውም ሰላም አግኝቶ የሚያደር እንዳልሆነ እናውቃለን። በየደረጃዎች የችግር ሰለባ ነው፣ ሁላችንም የች የችግር ሰለባ ነን። በዚህ ልክ ማየት መቻል አለብን። በዚህ ልክ አይተን ከመጣን ነው የጋራ ሀገራችን ማሻገር የምንችለው፣ የተሻለ ሀገር መፍጠር የምንችለው። ከዛ በመለስ ግን አንዱን እየኮነን አማራ እንደዚህ ነው ያልተባለው እንደተባለ የተደረገ የሚወሰደው በአንዳንድ የኦሮሞ ልሂቃኖች ኃላፊነት በጎደላቸው የኦሮሞ ልሂቃኖች የሚሰጠው ብይን አይጠቅምም። ለኦሮሞ አይጠቅምም። በመሰረቱ ለኦሮሞ ዘላቂ ጥቅም አጋዥ ሊሆን የሚችለው በክልል ውስጥ በኦሮሞ ስም የሚፈጸመውን ዘግናኝ ጭፍጨፋ በግልጽ ድፍረት ይዞ መቃወም መቻልና ይሄ ለሕዝባችን ክብር የማይመጥን ስለሆነ ግንባር ቀደም እንታገለዋለን የሚል ግልጽ አቋም ይዞ መንቀሳቀስ ከቻለ ብቻ ነው። ከፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ እንዲሁም ከሚኒስትር ዴቶቻቸው አቶ ከበደ ዴሲሳና ወይዘሮ ሰላማዊት ካሳ በስልክ ምላሽ ለማግኘት ያደረግነው ጥረት አልተሳካም። መንግስት ከሁለት ሳምንት በፊት በምዕራብ ወለጋ ዞን ጊንቢ ወረዳ ቶሌ ቀበሌ ውስጥ ብሄርን መሰረት ያደረገ አማርኛ ተናጋሪ የሆኑ 338 ሰዎች በታጣቂዎች መገደላቸውን መግለጹን ተከትሎ የአማራና ኦሮሚያ ክልል ርዕሳነ መስተዳድሮች ጭፍጨፋውን አካሂደዋል ያሉት ሸኔ ብለው የሚጠሩት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸማቂ ሸማቂ ቡድኑን በጋራ ለመከላከል በጋራ እንደሚሰሩ ማብራሪያ ሰጥተው ነበር። ሸማቂ ቡድኑ ድርጊቱን አልፈጸምኩም ሲል መግለጹ ይታወሳል። በምዕራብ ኦሮሚያ ጊምቢ ወረዳ ቶሌ ቀበሌ ላይ በተፈጸመው ማንነትን መሰረት ያደረገ ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ከጥቃቱ የተረፉ የአካባቢ ነዋሪዎች ገልጸዋል። የሟቾችን ቁጥርና አጠቃላይ ጉዳቱን በተመለከተ የኢትዮጵያ መንግስት እንዲሁም ኢሰመኮ ገና ማጣራት ላይ መሆናቸውን ገልጸዋል። ዩናይትድ ስቴትስ እና የተባበሩት መንግስታትን ጨምሮ የተለያዩ ሀገራትና ተቋማትም ጥቃቱን ያወገዙ ሲሆን ተመድ ድርጊቱ በገለልተኛ አካል እንዲጣራ መጠየቁ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ በተያያዘ ዜና የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት ማለት ነው። በነገ እለት ጠቅላይ ሚኒስትር አብይ አህመድ በተገኙበት በኢትዮጵያ ወቅታዊ ጉዳይ ላይ ውይይት እንደሚያደርግ አስታውቋል። ጠቅላይ ሚኒስትሩ በተለይ ከምዕራብ ወለጋው የቶሌ ወረዳ ግድያና ጭፍጨፋ በማለት ከገለጹት ከዚህ ሳምንቱ የቄለም ወለጋ ግድያ በኋላ በፓርላማ ሲገኙ ይህ የመጀመሪያው ይሆናል ማለት ነው። እኛም በነገው ዕለት ይህንን ተከታትለን ዘገባ እናስደምጣችኋለን። በ2015 ረቂቅ በጀት ላይም በመወያየትም እንደሚያጸድቅ ይጠበቃል።